በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 25 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባተና ጤና ይስጥልን። እኔም ቆንጅ ይታየ ነኝ። ወጣቱ ከግለኝነትና ከዘር ማንነት አስተሳሰብ ወጥቶ የእኛነትን ስሜት ካላዳበረ ሀገር እንደ ሀገር መቀጠል አትችልም ባህር ዳር ላይ በተካሄደው ውይይት ላይ የተሰነዘረ ሐሳብ ነው ከእኔነት ስሜት ወጥተን ወደ እኛነት ስሜት ስንሄድ አብረን በከፍታ እናድጋለን እኔ ብቻ ብለን ስንኖር ግን አብረን ሁላችንም እንወድቃለን የእኛ መውደቅ የሌሎች ወንድሞቻችን መውደቅ የሌሎች ወንድሞቻችን መውደቅ እኛን እንደማይጥለን እርግጠኞች እንዳለሽ የኢትዮጵያ ሙስሊሞች ተቃዋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር አህመድ ናቸው። በአብይ ርዕስ ዘገባ ይዘናል። ቆንጅት አርእስተ ዜና ታሰማናለች። የዩናይትድ ስቴትስ ኮንግረስ አባላት ከ14 ዓመታት በኋላ ለመጀመሪያ ጊዜ በኤርትራ ጉብኝት አድርገዋል። አንዱ ዜናችን ነው። ኬንያ ውስጥ አራት አሜሪካውያን ሄሊኮፕተር ተከስክሶ ሞቱ የሚለውና ሌሎችም አሉን። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማው። በተወካዮች ምክር ቤቱ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበሯ ካረን ባስ የተመራ የዩናይትድ ስቴትስ ኮንግረስ አባላት ልኡካን ቡድን በሳምንቱ መጨረሻ ኤርትራን ጎብኝቷል። ከ14 ዓመታት በኋላ የመጀመሪያ በሆነው የኮንግረስ አባላት የኤርትራ ጉብኝት ከኮንግረስ ወመን ካረም ባስ ጋር ወደ አስመራ የተጓዙት አዲስ ተመራጮቹ የምክር ቤቱ አባላት ኢልሃን ኦማር ና ጆ ወይም ዮሴፍ ንጉሴ ናቸው። በኤርትራ የዩናይትድ ስቴትስ ኤምባሲ በወጣ መረጃ መሰረት አዳዲሶቹ የምክር ቤቱ አባላት ሁለቱ ማለትም ኢልሃን ና ጆ ንጉሴ የመጀመሪያ ይፋ የውጭ ሀገር ጉብኝታቸው ኤርትራ እንድትሆን ምርጫቸው ባደረጉት መሰረት ነው የተጓዙት። የልኡካን ቡድኑ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከፕሬዝደንታዊ አማካሪው የማነ ገብረ አብና፣ ከኢኮኖሚ ጉዳዮች ኃላፊው ሀጎስ ገብረ ሕይወት እንዲሁም ከማስታወቂያ ሚኒስትሩ የማነ ገብረ መስቀል ጋር ተገናኝተው ውይይት አድርገዋል። ሰሜን ምዕራባዊ ኬንያ ውስጥ ሄሊኮፕተር ተከስክሶ አራት አሜሪካውያንና ኬንያዊው አብራሪ ሞቱ። ሄሊኮፕተሩ የተከሰከሰው ትናንት እሁድ ከተነሳ ብዙም ሳይቆይ ቱርካና ሐይቅ ላይ ባለ ደሴት ውስጥ በሚገኝ ሴንትራል አይላንድ ብሔራዊ ፓርክ መሆኑ ተዘግቧል። ቤተሰቦቻቸው መርዶው እስኪነገራቸው ተብሎ የመንገደኞቹና የኬንያው አብራሪ ማንነት ይፋ አልተደረገም። ከደሴቲቱ የተነሱት ሁለት ሄሊኮፕተሮች እንደነበሩ የኬንያ ሲቪል አቪዬሽን ባለሥልጣን ዋና ሥራ አስኪያጅ ጊልበርት ኬቤ ባወጡት መግለጫ አስታውቀዋል። የጤና ችግር እንዳለባቸው የሚነገረው የአልጄሪያ ፕሬዚደንት አብድል አዚዝ ቡተፍሊካ ለሌላ አምስት ዓመት ለመወዳደር ማቀዳቸው የቀሰቀሰው ተቃውሞ አድማሱን እያሰፋ ቀጥሏል። በመጪው ሚያዝያ በሚካሄደው ምርጫ ቢያሸንፉ እንኳ ሙሉውን ዘመን ስልጣን ላይ እንደማይቆዩ ፕሬዚደንቱ እየገለጹም ነው። ተቃውሞ የበረታው በመላ አልጄሪያ እንዲሁም በቀድሞዋ ቅኝ ገዢ ፈረንሳይ ውስጥ የተቀጣጠለውን ተቃውሞ ለማሳየት በብዙ ሺህ የሚቆጠር ሰው መሰለፉን የደረሰን ዜና አስታውቋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። ዩናይትድ ስቴትስ በሽግግር ፕሬዚደንትነት እውቅና የሰጠቻቸው የቬኔዙዌላ ተቃዋሚ መሪ ሁዋን ጉይዶ ዛሬ የሀገራቸው ሕዝብ ሰልፍ እንዲወጣ ጥሪ አቀረቡ። በላቲን አሜሪካ ወዳጅ ሀገሮች ያደረጉትን ጉብኝት አጠናቀው ወደ ሀገራቸው በሚመለሱበት ቀን ሕዝቡ ሰልፍ እንዲወጣ ነው ያሳሰቡት። ሁዋን ጉይዶ ከኢኳዶር ፕሬዚደንት ሌኒን ሞሪኖ ጋር ከተነጋገሩ በኋላ ትናንት እሁድ ማታ ሳሊናስ ከምትባለው የጠፈር ከተማ በኢኳዶር አየር ኃይል አይሮፕላን ተሳፍረው ወጥተዋል። የጉዞ መርሃ ግብራቸው አስቀድሞ ያልተገለጠው ተቃዋሚው መሪ ሆዋን ጉይዶ ዛሬ ወደ ካራካስ እንደሚመለሱ ቃል አቀባያቸው አስታውቀዋል። ስመለስ ያስሩኛል ብለው እንደነበር ይታወሳል። የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ በሰጡት ቃል ጉይዶ ሲመለሱ ደህንነታቸው ላይ አንዳች አደጋ ቢቃጣ ከዩናይትድ ስቴትስና ከዓለም አቀፉ ማኅበረሰብ ብርቱ አጸፋ ይከተላል ብለዋል። በዩናይትድ ስቴትስ እና በሌሎች ሐምሳ ሀገሮች በቬኔዙዌላ የሽግግር መሪነት እውቅና ያገኙት ጉይዶ የፓርላማው መሪ፣ በዚያ ስልጣናቸው ሕገ መንግሥቱን ጠቅሰው የፕሬዚደንት ኒኮላስ ማዱሮን አመራር ሕገወጥ ሲሉ አውጀዋል። ጉይዶ ባለፈው ሳምንት ከዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና ከሌሎች መሪዎች ጋር ኮሎምቢያ ዋና ከተማ ቦጎታ ላይ ተገናኝተው ተነጋግረዋል። ከዚያም ወደ ብራዚልና ፓራጓይ ተጉዘዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነትና የፕሬዝደንት ትረምፕ የምርጫ ዘመቻ ከሩሲያ መንግሥት ጋር ተመሳጥሮ እንደሆነ ለማጣራት በተያያዘውና ይበልጥም እየተጠናከረ በመጣው ምርመራ የዋይት ሀውስና የፍትህ ሚኒስቴርን ጨምሮ ስልሳ ያስተዳደሩ ባለስልጣናት ተፈላጊ ሰነዶችን ያቀርቡ ዘንድ የሚጠይቅ ማዘዣ በዩናይትድ ስቴትስ የተወካዮች ምክር ቤት የሕግ ጉዳዮች ኮሚቴ ሊቀመንበር በዛሬው እለት የሚላክ መሆኑ ተገልጿል። ሪቻርድ ግሪን ያጠናቀረው አጭር ዘገባ አለ አሉላ ከበደ ያቀርባል። በምክር ቤቱ የዴሞክራቲክ ፓርቲ አባል ጄሮልድ ናድለር ለኤቢሲ ኒውስ የዜና አገልግሎት ባቀረቡት ገለጣ ኮሚቴው የፕሬዚዳንት ትራምፕ የበኩር ልጅ ዶናልድ ትራምፕ ጁኒየር እና የትራምፕ ዓለም አቀፍ የንግድ ድርጅት የፋይናንስ ክፍል ኃላፊ የተለያዩ ተፈላጊ ሰነዶችን እንዲያቀርቡ ይፈልጋል ብለዋል። አንድ ከፍተኛ የመንግስት ባለስልጣን በፈጸመው የስነምግባር ጉድለት ወይም ሌላ ተጠያቂ የሚያደርግ ድርጊት መነሻነት ከኃላፊነት መንበሩ እንዲነሳ ማድረግ እና ወንጀል ሁለት የተለያዩ ነገሮች ናቸው። ወንጀል ሆኖ ነገር ግን አንድን ባለስልጣን ከኃላፊነቱ እንዲነሳ ሊያደርግ የማይችል ጉዳይ አለ። በትይዩ ደግሞ ከስልጣን ለመውረድ የሚያበቃ ነገር ግን በወንጀል የማይፈረጅ ድርጊትም አለ። ስለሆነም ሁሉንም በአግባቡ ለአሜሪካ ሕዝብ ግልጥ ማድረግ አለብን። ይህንንም እውን ለማድረግ ልዩ ምርማሪ ሙለር እያካሄዱ ባሉት ምርመራ ላይ ብቻ ተወስነን መስራት አንችልም። የሙለር ምርመራ አንደኛ፣ ምንም እንኳ ብዙ ይፋ ያልሆኑ ወሬዎች እየተሰሙ ቢሆንም፣ በተጨባጭ ግን በእርግጥ መቼ እንደሚጠናቀቅ አናውቅም። ሁለተኛ የእርሳቸው ምርመራ ተለይተው በታወቁ የወንጀል አይነቶች ላይ ብቻ ትኩረት የሚያደርግ ነው። በመሆኑም መጠነ ሰፊ ጉዳዮች ላይ ትኩረት በማድረግ ምርመራችንን መቀጠል አለብን። የናድለር ኮሚቴና ሌሎች የምክር ቤቱ ጉባኤዎች በትራምፕ የምርጫ ዘመቻና በሩሲያ መንግስት መካከል መመሳጠር መኖር ያለመኖሩን እንዲሁም ትራምፕ የፕሬዚዳንትነት መንበሩን ከተረከቡ በኋላ በምርጫ ዘመቻቸው ክንውን ዙሪያ የሚካሄዱ ብሔራዊ የምርመራ ሂደቶችን ለማደናቀፍ ያደረጉት ስራ መኖር ያለመኖሩን ለማጣራት ልዩ መርማሪ ሚለር ለ22 ወራት ያካሄዱትን የምርመራ ውጤት የያዘ ሰነድ ይፋ መደረግ በመጠባበቅ ላይ ናቸው። የትራምፕ የቀድሞ የረጅም ጊዜ ጠበቃ በቅርቡ በምክር ቤቱ የሰጧቸውን የምስክርነት ቃሎች ጨምሮ ፕሬዚዳንቱን በምርጫ ዘመቻቸው ወቅትና ከዚያም በኋላ ወደ ስልጣን ከመጡ ወዲህ ተፈጽመዋል በተባሉ በርካታ ወንጀሎች ተጠያቂ ያደርጓቸዋል። እናመሰግናለን። አሉላ የካታር የውጭ ጉዳይ ሚኒስትር ሀገራቸው እያስተናገደች ባለችው የዩናይትድ ስቴትስ እና የታሊባን ድርድር በስኬት እንደሚጠናቀቅ ትልቅ ተስፋ የሰነቁ መስለው ቀርበዋል። የሼክ ሞሐመድ ቢን ሼክ ሞሐመድ ቢን አብድራህማን ዛሬ የአፍጋኒስታኑን ጦርነት የሚያከትም የፖለቲካ መፍትሄ ለመፈለግ ስለተያያዘው ጥረት ሲናገሩ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ሆነው በሰጡት ቃል ነው። ሀገራቸው አፍጋኒስታን ሰላሟን እንድታገኝ ከዓለም አቀፍ አጋሮች ጋር እየተመካከረች መስራቷን ትቀጥላለች ብለዋል። ሰላም በንግግር እንጂ ከቶ በጉልበት ወይም በጦርነት አይመጣም ያሉት የካታሩ የውጭ ጉዳይ ሚኒስትር ሀገራቸው በሽምግልና ጥረቷ እንደምትገፋ ካስታወቁ በኋላ በጣም በቅርቡ ስኬታማ ውጤት ላይ እንደርሳለን ብለን ተስፋ እናደርጋለን ማለታቸው ተጠቅሷል። ዩናይትድ ስቴትስ ባቀረበችው ሀሳብ መሰረት የተጀመረው የሰላም ድርድር የካታር ባለስልጣናት በይፋ አስተያየት ሲሰጡበት የዛሬው የመጀመሪያ ነው። ሶሪያ ውስጥ በመጨረሻው የሽብርተኛው እስላማዊ ቡድን ይዞታ ላይ የተከፈተውና ሦስተኛ ቀኑን የያዘው ጥቃት ጋብ ብሏል። ባጉዥ ከተማ ላይ ጥቃቱ እንዲዘገይ የተደረገው በአካባቢው ተጨማሪ ሲቪሎች በመኖራቸውና ሽብርተኞቹ ብዙዎቹን በጥቃት መከላከያ ተገንነት እየተጠቀሙባቸው በመሆኑ ነው ሲሉ በዩናይትድ ስቴትስ የሚታገዙት ኃይሎች አስታውቀዋል። ትናንት ባወጡት መግለጫ ኃይሎቹ ይህን ያስታወቁት የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ሲቪሎቹን ለማዳን ምን እርምጃ እየተወሰደ እንደሆነ አላብራሩም። የመጨረሻዋን የቡድኑን ይዞታ ለማስለቀቅ የሚካሄደው ውጊያ በቶሎ እንደማያበቃ ግን ሳያስተነቅቁ አላለፉም። ለዜና የተያዘው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 እንዲሁም በ31 ሜትር ባንድ በ9485 ኪሎ ሄርትስ ደግሞም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 25 ምሽት ፕሮግራማችን ነው። የሀሳብ ልውውጥ ለኢትዮጵያ ዲሞክራሲያዊ ሽግግር በሚል ጭብጥ ለሁለት ቀናት የዘለቀ ኮንፈረንስ በወሎ ዩኒቨርሲቲ የልጅ እያሱ የሰላም የዲሞክራሲና የልማት ኢንስቲትዩት ተዘጋጅቶ ተካሂዷል። ታሪክ ለእኔ ልንሰምጥበት የምንችለውን ጥልቀት ወይም ልንመጥቅበት የምንችለውን ከፍታ የሚያሳየን መነጽር። ስለዚህ ታሪክ ሲጻፍ ወይም ታሪክ ላይ ተመስርተን የዛሬ ኑሯችን ወይም የዛሬ መመሪያችን አድርገን ልንሄድበት አደለም። የሕግ ምሁርና የብሔራዊ እርቅና ሰላም ኮሚሽን ምክትል ኮሚሽነር የትነበርሽ ንጉሴን ድምፅ ነው የሰማችሁት። በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የሰው ልጅ ክቡር በሚል ርዕስ የአድዋን ድል 123ኛ ዓመት የሚዘክር ጊዮን ቀለም በሚባለው የሀሳብ ምሽት ልዩ ዝግጅት ተካሂዷል። የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር አህመድ በተናገሩበት በዚህ ዝግጅት ላይ ቁጥራቸው ብዙ የሆነ የባህር ዳር ከተማ ወጣቶችና ታዋቂ ግለሰቦች መገኘታቸውን ጠቅሳ ዘጋቢያችን አስቴር ምስጋናው ተከታዩን አስተላልፋልናለች። ባሳለፍነው ቅዳሜ ነበር አንድ መቶ ሀያ ሶስተኛው የአድዋ ድል መታሰቢያ ሰው ክቡር በሚል ርዕስ በባህር ዳር ከተማ የተከበረው የተዘጋጀውም በጊዮን ቀለም በተሰኘ የሀሳብ ምሽት አዘጋጆች ነው። በእለቱ ቁጥራቸው በርካታ የሆኑ የባህር ዳር ከተማ ወጣቶች የተገኙ ሲሆን ታዋቂ የታሪክ ምሁራንና አነቃቂ ንግግሮችን በመናገር የሚታወቁ ታዋቂ ግለሰቦች ተገኝተዋል። በዚህ ዝክራዷ ልዩ የሀሳብ ምሽት ላይ አነቃቂ ንግግሮችን ያቀረበው ደግሞ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበክር ነው ሀገር እንደ ሀገር የምትቀጥለው ወጣቱ ከግለኝነትና ከዘርማንነት አስተሳሰብ ወጥቶ የአንድነት ስሜት ሲያዳብር ብቻ ነው ዛሬ ታሪካቸውን የምንዘክርላቸው የአድዋ ዘማቾች ሀገርን ጠብቀው ያቆዩት በአንድነት ገመድ ተጋምደው ነው ይላል ኡስታዝ የኛ ኃላፊነትና የእኛ ግዴታ ምንድን ነው ትናንት የነበረን ታሪክ እንደ ታሪክ የእኛ ክብር መለኪያ ነው ብለን እናስበዋለን ዛሬ ላይ ደግሞ እኛ እየኖርንበት ያለውን ተጨባጭ ለነገ የተሻለ ተስፋ አድርገን ለማስቀመጥ ዛሬ ላይ የተገኘ ነው እኛ ነን። ዛሬ ዳግማዊ ምኒልክ እዚህ ምድር ላይ የሉም፣ ወይም ደግሞ እነሱ ጋር የነበሩት ኢትዮጵያን እንደ ሀገር በነፃነት እንድትኮራ ለጥቁሮች ተምሳሌት እንድትሆን ያደረጓት አባቶች ዛሬ እዚህ ምድር ላይ የሉም። ያለ ነው እኛ ነን። የምንወቅሰው የምንመሰገነው አድዋ የትግል ታሪክ ብቻ አይደለም፣ የመስዋዕትነት ታሪክ ምድር ላይ ፈገግታቸውን አስቀምጠው ያለፉበት ማንነት በመቶ ዓመታት ታሪኮች አልፎ እንደ አዲስ ታሪክ እንዲወራ አስገድደውናል። እነዛ አባቶች አንድነታችን ብቻ ነው እቺን ሀገር ሊታደጋት የሚችል መለያየታችን እንኳን ተለያይተን ዛሬ እንኳን ተበታትነን እንኳን ተገፋፍተን ተሳስበን ተከባብረን እችን ሀገር እንደ ሀገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋሉ። እች ሀገር በዚህ ወጣት ነው ተስፋው ይሄ ወጣት ስለ ነገው አስቦ ስለዚህች ሀገርና ስለ ትውልድ አስቦ ዛሬን ቁም ብሎ አይቶ እጅ ለእጅ ተያይዞ ለመገንባት ከተንቀሳቀሰ እች ሀገር ተስፋላት የትናንት ታሪኳን የማትደግምበት ምንም ምክንያት የላት ይህ ወጣት ግን በተለይ ያስተሳሰቡት በግለኝነት ስሜት ውስጥ በዘር ማንነት ውስጥ ገብተን ይባስ ብለን ከሌሎች ለመኖር የግላችንን ስሜት ለማንጸባረቅ ብቻ የኛን የበላይነትና የኛን ብቻ ከፍታ አፈልገን ከኔነት ስሜት ወጥተን ወደኛነት ስሜት ስንሄድ አብረን በከፍታ እናድጋለን። እኔ ብቻ ብለን ስንኖር ግን አብረን ሁላችንም እንወድቃለን። የኛ መውደቅ የሌሎች ወንድሞቻችን መውደቅ የሌሎች ወንድሞቻችን መውደቅ እኛን እንደማይጥለን እርግጠኞች እንዳትሆን። እነሱ ሲወድቁ እኛ እንወድቃለን። የነሱ ውድቀተኛ ውድቀት ነው። በዛ ሲጀመር በዚህ ይቀጥላል። ይሄ የሚጠበቅ በሀሳብ ምሽቱ ላይ ከተገኙት የባህር ዳር ከተማ ወጣቶች ወጣት ገረመው ስማቸው አንዱ ነው። አድዋ የአንድነት የሀሳብ ውጤት መሆኑን የተረዳሁበት ምሽት ነው ይላል። ከአሁን ቀደም አድዋን የጦርነት ታሪክ፣ አድዋን የኢትዮጵያውያን የድል ታሪክ ብቻ አድርጌ የነበረ የማስበው፣ ዛሬ ግን አድዋ ማለት የሀሳብ ውጤት ነው። አድዋ ማለት የጋራ የአንድነታችን ድምር ውጤት ነው። ከዛ አንጻር አነቃቂ ንግግሮች ያው እንደሰማሽው የተለያዩ ታዋቂ ግለሰቦች ነበሩ። ከእነሱ በርካታ መልእክቶች ወስጃለሁ። በዋናነት ግን አድዋ የኢትዮጵያውያን የአንድነት የሀሳብ የጋራ አጀንዳ ኑሯቸው ተንቀሳቅሰው ድል ያደረጉት ውጤት ነው ብዬ አስባለሁ። የሆን ቀለም የተሰኘው የሀሳብ ምሽት የሀሳብን ውድ ዋጋ አጉልቶ በማሳየት ምክንያታዊ የሆነ ግለሰባዊና ማህበረሰባዊ ስብዕና ለመገንባት አላማ አድርጎ የተቋቋመ ሲሆን አሁን የተዘጋጀው ለሁለተኛ ጊዜ እንደሆነ ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴር ምስጋናውን ባህርዳር ላይ አመሰግናለሁ። የትንታኔው መጽሔት ይቀጥላል። በድሬዳዋ ማረሚያ ቤት በተደረገ ፍተሻ ከስልሳ በላይ ተንቀሳቃሽ ስልኮችና ስለታማ ቁሳቁሶች መያዛቸውን ፖሊስ አስታውቋል። በማረሚያ ቤት ውስጥ ከዚህ በፊትም የእጅ ስልኮች በፍተሻ ተይዘው እንደሚያውቁ የተገለጸ ሲሆን የማረሚያ ቤቱን ኃላፊዎች ለማነጋገር ያደረገው ጥረት አለመሳካቱን ገልጾ ዘጋቢያችን አዲስ ቸኮል ዘግቦልናል። የድሬዳዋ ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ የሆኑት ዋና ሳጅን ባንታለም ግርማ በሰጡት መግለጫ እንዳስታወቁት የሕግ ታራሚዎች ሊይዟቸው የማይገቡ የተለያዩ ቁሳቁሶች በታራሚዎች እጅ ላይ ተገኝተዋል ብለዋል። ካለፉት ሶስት ቀናት ወደዛ በማረሚያ ቤቱ አጠቃላይ የተቀናጀ ፍተሻ ወደ ማረሚያ ቤቱ ሊገቡ የማይገባቸው የተከለከሉ ጉዳዮች በውጤት ደረጃ ተገኝተዋል። ከዚህም ውስጥ ስልሳ ሁለት ሞባይሎች በማረሚያ ቤቱ ታራሚዎች ተይዘው ስለነበረ ይሄ ስልሳ ሁለት ሞባይል ከታራሚዎች ላይ በቁጥጥር የሞባይል ስልክ በቁጥጥር ስር ውሏል። ሌላው መጠናቸው ትንሽ ይሁን እንጂ ስለታማ ነገሮች እንደ ጩቤ፣ ሳንጃ የመሳሰሉ ስለቶች ከዚሁ ማረሚያ ቤት የተገኙበት ከዛ ባለፈም የብረት ፌሮ ዱላዎች በዚሁ ማረሚያ ቤት በተደረገ ፍተሻ በቁጥጥር ስር ውሏል። የድሬዷ ማረሚያ ቤት ተጠሪነቱ ለፌዴራል ማረሚያ ቤቶች ኮሚሽን ሲሆን የድሬዷ ፖሊስ ከምርመራ ማጣራት ጋር በተያያዘ አብሮ እየሰራ መሆኑን ያስታወቁት ዋና ሳጅን በአሁኑ ሰዓት ሶስት የምርመራ ቡድኖች ተቋቁሞ ምርመራ እያደረጉ ናቸው ብለዋል። ወደ ማረሚያ ቤቱ መግባት የሌለባቸው ቁሳቁሶች እንዴት ሊገቡ ቻሉ? ማና አስገባ የሚሉት ምርመራዎች እንደተጠናቀቁ እጃቸው ያለባቸው ሁሉ እርምጃ ይወሰድባቸዋል ብለዋል ዋና ሳጅኑ። የእነኚህ ቁሳቁሶች በታራሚዎች እጅ መግባት በችሎት ማስቻል ሂደት ተጽዕኖ ያሳደሩባቸው ሁኔታዎች ነበሩ ያሉት ዋና ሳጅን ባንት አለም ታራሚዎች እርስ በርስ እንዲጎዳዱ መንስኤ መሆኑንም አክለው ተናግረዋል። ሰዎች በሚታረሙበት ወቅት አካላዊ ደህንነታቸው መጠበቅ እንዳለበት የተናገሩት ዋና ሳጅን የታራሚዎች ጥያቄ ቤተሰቦችም የእርምቱን ሂደት ሊያሰናክል የሚችል ምንም አይነት ተግባር መፈጸም የለባቸውም ብለዋል። በተያዘ ዜና ላንዶር ወር ገደማ ጸጥቷ ተመልሶላት የነበረችው ድሬዳዋ ባለፈው ሳምንት 09 ቀበለ ከገንደገመቹ እስከ አሸዋ ድረስ ረብሻ እንደነበር ዋና ሳጅ ባንታለም ገልጸዋል። የሰፈራችን ሴት ለምን ትለከፋለች በሚል መነሻ የተነሳው ግጭት ለተወሰኑ ቀናት በየመሀሉ ድንጋይ እየተወረወረ የንግድና የሰዎች እንቅስቃሴ እየተጓጉል የነበረ ሲሆን በዚህ ሂደት ግን በሁለት ሰዎች ላይ ከተመዘገበ ቀላል የአካል ጉዳት በስተቀር ሞትም ሆነ ከባድ ጉዳት አለመድረሱን አካባቢው በአሁኑ ሰዓት ወደ ቀድሞ መረጋጋቱ መመለሱን ዋና ሳጅል ባንታለም ተናግረዋል። የአሜሪካ ድምፅ ራዲዮ ለተጠናቀረው ዘገባ አዲስ ቸኮልን ለድሬዳዋ አዲስ ቸኮልን ለድሬዳዋ ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን ለምን ትለከፋለች የሚለው ቃል ለምን ትተነኮሳለች በሚል እንዲስተካከል እንጠይቃለን። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤትና የክልሎች የጋራ ምክክር መድረክ ዛሬ ተጠናቋል። ትናንት እሁድና ዛሬ መቀሌ ላይ ትናንት እሁድና ዛሬ መቀሌ ላይ የተካሄደው ውይይት ዐሥራ አራተኛው የጋራ መድረክ መሆኑ ታውቋል። ተሳታፊዎቹ የተነጋገሩት ፌዴራል ስርዓቱን እየተፈታተኑ ናቸው ባሏቸው ጉዳዮች ላይ መሆኑን ሪፖርተራችን አለም ፍስሐ ከመቀሌ ተከታዩን ዘግቧል። እንደ የፌዴሬሽን ምክር ቤት የሕዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ጎብሩ ገብረስላሴ አገላለጽ የዚህ መድረክ ዓላማ ለፌዴራል ስርዓትን እየተፋታተኑት ያሉ ችግሮችንና ውጤቶችን መገምገም፣ ያለንን ጠንካራና ደካማ ጎኖችን መፈተሽ፣ በያንዳንዱ ክልል ያለ መልካም ተሞክሮና ክፍተቶችን በመፈተሽ እንዲስተካከሉ የሚገባቸውን ስራዎች ለይተህ ለማራመድ ያለመ የጋራ ምክር መድረክ ነው ብለዋል። አቶ ገብሩ ገብረ ስላሴ ለዚህ ዓላማ ለማሳካትና እንደ መንደርደሪያ ለውይይት አጋጅ የሆኑ የቀረቡ ጥናታዊ ጽሁፎችን ያላቸው ይዘት ሲናገሩ እንዲህ ይላሉ። ይዘቶቹ ወደ ሶስት አካባቢ ጥናታዊ ጽሁፎች ነው እየቀረቡ ያሉ። አንዱ በኢትዮጵያ ፌዴራሊዝም መነሻ ሁኔታዎች ታሳቢ ያደረጋቸውና የዜጋ መብትና የአገር ግንባታ በሚል አንዱ ጥናታዊ ጽሁፍ በአዲስ አበባ ዩኒቨርሲቲ ምሁራን ነው እየቀረበ ያለው። በሁለተኛ ብሔርተኝነት አክራሪነት የሚል ጽንፈኝነትም አስተሳሰቦች የሚታዩበት ነገር ነው ያለው። እና በዚህም አንድ ጥናታዊ ጽሁፍ ነው እየቀረ ያለው በምን ላይ ደረጃ ነው ያለ ነው የሚለው ጥናታዊ ጽሁፍ እየቀረበ ነው ያለው። ሌላ በመቻቻል በሰላምና ና በእርቀ ሰላም አጠቃላይ በአገራችን እየተፈጠረ ያሉ የተለያዩ አካባቢዎች ግጭቶች ይነሳሉ። ስለዚህ እንዴት አድርገን ነው ይህን ተቻችለን የመኖር ባህላችን እሴቶች አሉ። የኢትዮጵያ መለያ የሆኑ የተለያዩ እሴቶች አሉ። እነዚህ ጠብቀን ከመሄድ አኳያ ምንድነው ነው እያጋጥመን ያለው? ስለዚህ እነዚህ እሴቶቻችን ተከባብረን የአብሮነት እሴቶቻችን በመከባር ና በመቻቻል የተመሰረተ አገር ግንባታ በሚመለከትም ጥናታው ጽሁፎች እየቀረበ ነው ያለው። ሌላ በአራተኛ ደረጃ የሚቀርበው ጽሁፍ በፌዴራል መንግስት ለክልሎች ቀመር የሚያዘጋጀው አለ። ሌላ ከዚህ ተያይዞ የጋራ ገቢዎች የሚባሉ አሉ። በፌዴራልና በክልሎች መንግስት የጋራ ገቢ የሚባሉ በዚህ ዙሪያ የተዘጋጀ ጽሁፍ አለ። ይህም የህግ ማቀፍ እየተዘጋጀለ ስለሆነ ክልል ምክር ቤቶች ክልሎች የሚመለከታቸው አካላት መጀመሪያ መወያየትና ግብአት መስጠት ስላለባቸው በዚህ እየተወያዩ ነው ያለው። ከዚህ በተጨማሪ በምክር መድረኩ አስራ ሶስተኛው የብሔርና ብሔረሰቦች በዓል ገመገማል። በኦሮሚያ ክልል ለሚካሄደው አስራ አራተኛው የብሔርና ብሔረሰቦች በዓል ማስፈጸሚያ እቅድ ለውይይት ቀርበዋል ብለዋል። በዚህ የምክር መድረክ የተነሱ አንኳር ጥያቄዎችና መግባባት ላይ የተደረሰባቸው ሀሳቦችን አቶ ይገልጻሉ። በዋናነት የጋራ መግባባት የተደረሰባቸው ነጥቦች አንዱ ችግሮች እየተፈጠሩ ያሉ በዋናነት አመራሩ የሚፈጥራቸው እንጂ ህዝብ ለህዝብ ተጋጭቶ የህዝብ ግጭት አይደለም የሚለው የጋራ እየተደረገ ነው ያለው ማለት በዋናነት መነሻዎችም በተለያዩ ምክንያቶች አመራር የሚፈጥራቸው ችግሮች እንደሆኑ ስለዚህ አመራሩ ከዚህ እጁ መሰብሰብ እንዳለበት ነው በዋናነት የጋራ እየተደረሰ መግባባት እየተደረሰ ያለው። በሁለተኛ ደረጃ የችግሩ ጥልቀትና ስፋትም የጋራ መግባባት እየተደረሰ ይመስለኛል ማለት የችግሮች ምንጭም በዋናነት ቅድም እንዳልኩ የአመራሩ ሆኖ እየተግባባን ነው ያለ ነው። በሶስተኛ ደረጃ ኤክስተርናላይዝ የሚደረግበት ሁኔታ አለ። በተለያዩ ነገሮች በተለያዩ አካባቢዎች ችግሮች የራሳችን እኛም አለን ያለንበት የችግሩ ምንጭ ነን። ስለዚህ የመፍትሄው አካል መሆን አለብን የሚለው አስተሳሰብ እስካሁን አልነበረም። ስለዚህ በዚህም ጋራ እየተደረገ ነው ያለው የችግሩ ወደ ራስ ነው የመውሰድ። ስለዚህ የመፍትሄው አካል የሚሆን አስተሳሰቦች እና ሀሳቦች እየተራመዱ ነው ያሉና በእነዚህም ጋራ መግባባት እየተፈጠረ ነው ያለው ማለት እንችላለን። በአስራ አራተኛው የጋራ ምክክር መድረክ ስለ የድንበርና የማንነት ኮሚሽን ማቋቋም የተመለከተ ጥያቄም ተነስቶ እንደነበር በመግለጽ የተሰጠው ምላሽ እንዲህ ይላሉ የድንበር ኮሚሽንና ማንነት በሚመለከት በዚህ አሁን ውይይት የምናካሄድበት ነገር አይደለም ይችላል ሀሳብ ሊነሳ ይችላል። ግን በዋናነት የፌዴሬሽን ምክር ቤት ውሳኔ ሲሰጥበት ብቻ ነው ፌዴሬሽን ምክር ቤት ሀሳብ ሊሰጥበት የሚችለው። ስለዚህ በዚህ ገና በሂደት ያለ ስለሆነ መልስ መስጠት ያስቸግራል። የድንበርና የማንነት ኮሚሽን አዋጅ ወደ ፌዴሬሽን መጥቶ አንድን ለማለት የራሱ የሆነ አካሄድ አለበት ይላሉ አቶ ገብሩ ብቻ ሳይሆን አንድ የህገ መንግስት ትርጉም ያስፈልገዋል የሚባለው የራሱ ፕሮሲደር ና አሰራር ስርአት ፕሮሰስ አለው። ህገ መንግስት አጣሪ ጉባኤ መጀመሪያ መግባት አለበት። ህገ መንግስት አጣሪ ጉባኤ ያስፈልገዋል ያስፈልገውም ብሎ ውሳኔ ከወሰነ በኋላ እንደገና ወደ ፌዴሬሽን ምክር ቤት ነው ማለት ያስፈልገዋል ካለ ወደ ፌዴ ይመጣል ፌዴሬሽን ምክር ቤት ተወያይቶ ውሳኔ ያስተላልፋል። ስለዚህ አያስፈልግም ካለ በይግባኝ አቤቱታ ያቀረበ አካል በይግባኝ ወደ ፌዴሬሽን ምክር ቤት መምጣት ይችላል። ስለዚህ ይህንን ፕሮሰስ የራሱ ፕሮሰስ እና ስርአት ስላለው ይህን ተከትሎ እስካልመጣ ድረስ ወደ ፌዴሬሽን ምክር ቤት ገና ህገ መንግስት አጣሪ ጉባኤ ገብቶ ሊሆን ይችላል። በዚህ እርግጠኛ አይደለሁም። ማለት በተለያዩ መገናኛ ብዙሀን ነው እኔም እንትን እያደረግኩ ያለውና ወደ ፌዴሬሽን ምክር ቤት ከህገ መንግስት አጣሪ ጉባኤ ሲመጣ ነው ፌዴሬሽን ምክር ቤት ምላሽ መስጠት ያለበት። በምክክር መድረኩ ከሁሉም ክልሎችና የከተማ መስተዳድሮች የመጡ ተሳታፊዎች አሉ። አቶ ከደር ጃሃድ የድሬዳዋ አስተዳደር አፈጉባኤ ናቸው። አቶ ከደር ይህንን የምክር መድረክ ያለው ፋይዳና ያላቸውን አስተያየት እንዲሰጥን ጠይቂያቸው ነበር። ይሄ መድረክ በተለይ ከዚህ ከብዙሃነት ጋር ከመቻቻልና እንዲሁም ከፌዴራል ሥርዓት ጋር ተያይዞ አሁን በሀገራችን ውስጥ እየተከሰተ ያለው ጫፍ የወጣ የብሔርተኝነት ጋር ተያይዞ እንደ ምክር ቤት የእኛ ሚናና የእኛ ድርሻ ምን መሆን አለበት የሚለውን ነገር ላይ በጋራ በተያይዘው ይሄ በፌዴሬሽን ምክር ቤት አማካይነት የተዘጋጀ ስለሆነ በዛ ዙሪያ ላይ ነው ውይይቱም እየተደረገ ያለውና ውይይቱ ያው ከሌሎቹም አንጻር ሲታይ ወቅቱን የጠበቀ ተገቢ ነው ብሎ መውሰድ ይቻላል። በተለይ ከዚህ ያለፉ ሥርዓቶችን አሁን አንዳንድ አንዱ የአንድ ብሄር ብቻ የመኮነን ነገር አለ። ግን ስርአቱን በጋራ ስንተገብር ነበረ ያኔ መናገርም ይቻላል መድረኩም ግልጽ ነበረና፣ አሁን መውሰድ ካለበት በተለይ እንደ ኢህአዴግ ለዚህ ስርአት ውድቀት አራቱም ብሄራዊ ድርጅት የጋራ ድርሻ አላቸው ብዬ ነው ማስቀምጠው። ሰርቶ አደር የሆነውን ማህበረሰብ ከዚህ ከብዙሃነት ከመቻቻል ጋራ ተያይዞ የራሱን ፌዴራሊዝም የራሱን ቋንቋ የራሱን ባህል ተከብሮለት እንግዲህ አሁን በኢህአዴግ ጊዜ ውስጥ ነው ከሀያሰባት ዓመት ውስጥ ነው ይሄም ስርአትም እየተከበረለትና ማንም ይሁን ማንም፣ አሁን ፌዴራሊዝም ጨፍልቄ የኢትዮጵያ ዲሞክራሲ አድርጌ ወይም እንደ ድሮ መመለስም ስለማይቻል ማለት ነው። አንድ ኢትዮጵያ አንድ ሃይማኖት የሚለውም ነገርም የለም። ግን መሆን ያለበት ሁላችንም አንድ የሚያደርገን ከፌዴራሊዝም ጋር ተያይዞ ሁሉም በራሱ ቋንቋ በራሱን እምነት የራሱን ብሄር የማስፋት እና የማሳደግ ጋር ተያይዞ እሱ መብቱ እንደተጠበቀው ነው። ሁላችንም ገዥ የሚያደርገው ኢትዮጵያዊ ነን። ከኢትዮጵያ ቀጥለውም ደግሞ ያለውም ሁሉም በብሄሩ መተዳደር፣ በራሱ ማህበረሰብ በራሱ ቋንቋ የመናገር መብቱ እንደተጠበቀ ቢሆን የተሻለ ነው። ከዚህ ውጭ አሁን አጀንዳ የምንፈጥረም ያው እኛው አመራር ነን። ማህበረሰቡ በሰላም እንዲኖር እቺ ኢትዮጵያ ደግሞ የበለጸገች እንድትሆን ሁላችንም በቅንነት የእኛ ትብብር ያስፈልጋል። ፌዴራሊዝም ስራ ዋናው አላማም ይሄም ስለሆነ ከሚል ነው ና ወቅቱን የጠበቀ ነው ብዬ ነው ነው የሚገልጸው። በአስራ አራተኛው የፌዴሬሽን ምክር ቤት ና ክልሎች የጋራ ምክክር መድረክ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬራ አብርሃም ለተነሱት ጥያቄዎች ማብራሪያ ሰጥተዋል። አቶ ጎብረና፣ አቶ ክድር ለሰጡኝ አስተያየት አመሰግናለሁ። ለአሜሪካ ድምጽ ሬዲዮ አለም ፍስሀ ከመቀሌ። የጤና ችግር እንዳለባቸው የሚነገረው የአልጄሪያ ፕሬዚደንት አብዱል አዚዝ ቡተፍሊካ ለሌላ አምስት ዓመት ለመወዳደር ማቀዳቸው የቀሰቀሰው ተቃውሞ አድማሱን እያሰፋ ቀጥሏል። በመጪው ሚያዚያ በሚካሄደው ምርጫ ቢያሸንፉ እንኳ ሙሉን ዘመን ስልጣን ላይ እንደማይቆዩ ፕሬዚደንቱ እየገለጹም ነው። ተቃውሞው የበረታው በመላ አልጄሪያ እንዲሁም በቀድሞዋ ቅኝ ገዢዋ ፈረንሳይ ውስጥ የተቀጣጠለውን ተቃውሞ ለማሳየት በብዙ ሺህ የሚቆጠር ሰው መሰለፉን ሪፖርተራችን ሊሳ ብራያንት ለአሜሪካ ድምጽ በላከችልን ዘገባ ጠቅሳለች። አዲሱ አበባ ያቀርባል። ደቡባዊ ፓሪስ በሚገኘው ደላ ሪፐብሊክ አደባባይ ትናንት እሁድ ለተቃውሞ የወጣ ህዝብ ወደ ስድስት ሺህ ይገመታል። ለ82 ዓመቱ አዛውንት ለቡትፍሊካ ባስተላለፉት የመፈክር መልእክትም ይበቃል ወይም በቃ የሚል ትርጓሜ ያለው ነበር። አልጄሪያዊቷ ሁዳ ኦምራኒ ቡተፍሊካ በቂ ጊዜ አገልግለዋል። አምስት ዓመት ይበዛልና ይብቃቸው በአሁኑ ወቅት አያስፈልጉንም ነው ያለችው። ጓደኛዋ ያስሚን ባውሄም ተመሳሳይ አቋም ነው ያንጸባረቀችው። አልጄሪያውያን ሌላ የፕሬዝዳንታዊ ምርጫን አይደለም የሚቃወሙት። ጥያቄው የስርዓት ለውጥ ይኑር ነው። ሕዝቡ ግን በ1991 ወደ ነበረው ደም ያፋሰሰ አመጽ መመለስ አይፈልግም ብላለች። አልጄሪያ ውስጥ የሚካሄደውና እንዲህ እንዳሁኑ በአሥር ዓመት አንዴ የሚከሰተው ሕዝባዊ ተቃውሞ መንግሥትንና ኤክስፐርቶችን ሳይቀር አስደንቋል። እናም ሰልፎቹ በአብዛኛው ሰላማዊ ናቸው። ማንም ቢሆን ወደ 1990ዎቹ የእርስ በርስ ጦርነት መግባትና በመጨረሻም እስላማዊ ፓርቲ ወዳሸነፈበት ወደ 1991ዱ ሕገ መንግሥታዊ ምርጫ መመለስ የሚፈልግ የለም። ሌላ አንድ ለየት ያለ ሁኔታ አለ። በቅርቡ እንደተካሄዱት ሌሎች መነሳሳቶች ሁሉ ይህኛው በአብዛኛው የተመራው በማኅበራዊ ድረ ገጾች ነው። ካሚል ላቢድ አልጄሪያዊ ጦማሪ ነው። ለተቃውሞ ሰልፉ የተደረጉ የስልክ ጥሪዎች በሙሉ በማኅበራዊ ድረገጽ ነው የተላለፉት። ተቃውሞው ሰላማዊ እንዲሆንም ማኅበራዊ ድረገጾቹ ትልቅ ሚና ተጫውተዋል። ምክንያቱም ሕዝቡ መልእክቶቹን እርስ በርሱ እየተሰማማ ሰልፉም በሰላም እንዲካሄድ ግፊት ያደርግ ነበርና። አልጄሪያዊው የድረ-ገጽ ጦማሪ ካሚል ላቢድ የፓሪሱን ተቃውሞ ለመቀላቀል ከሎንዶን ነው የሄደው። ለሌሎቹ ተቃዋሚዎች ሁሉ እያረጀና እየተዳከመ ያለው የአልጄሪያ መንግሥት ሌላ አማራጭ እንደሌለው፣ ነገር ግን ለለውጥ መዘጋጀት እንዳለበት ይስማማል። ባት ኢን አልጄሪያ ኢት ሃዝ ፎርቲ ሚሊዮን ፒፕል አልጄሪያ አርባ ሚሊዮን ሕዝብ ነው ያላት። እናም ወጣቶች የሆኑ አገር መምራት የሚችሉ መምረጥ እንችላለን። ወጣቶችና አገር ለመምራት ብቁ የሆኑ ሲባል ፈረንሳይ ውስጥ ያሉትን ከአንድ እስከ ሁለት ሚሊዮን የሚገመቱትን የዲያስፖራ አባላትንም ከግምት ያስገባል። ፈረንሳይ አልጄሪያዊው ማጂድ ማሶዱኒያ በፓሪሷ ሴንት ደኒስ ከተማ የማዘጋጃ ቤት አባል ናቸው። መጀመሪያ ነገር አልጄሪያዊም ፈረንሳዊም በመሆኔ ክብር ይሰማኛል ያሉት የማዘጋጃ ቤቱ ሹም በወላጆች አገር ያለው መነሳሳት በአንድ ዓላማ ላይ በማትኮር ሥርዓቱን ለመለወጥ እያሳዩ ያሉት ቁርጠኛነት በትውልድ አገሬ ላይ ትልቅ ተስፋ አሳድሮብኛል ብለዋል። ከዚህ በሳምንት ሰባት ቀን ከምሽቱ ሦስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ነው የምንገኘው። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር መጫን ትችላላችሁ። አፑን የምን አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል። የምናስተናግዳችሁ ቆንጂት ታዬና እኔም ሶሎሞን አባተንን ከስልክ አስተያየቶቻችሁ አሁን ጥቂቱን እናስደምጣችሁ። ጤነስልኝ ቪዎች ለተባበሩት መንግሥታት አምባሳደርነት ፕሬዚዳንት ትራምፕ ለእጩነት ያቀረቧቸው ሄዘር ስለተባሉት በፈቃደኝነት መለቀቃቸውን የሚል አይነት ዜና ነው የሰማሁት። ዜናው ከትክክለኛው ዜናው ጋር ትንሽ የተጣላ ነው። ከዘር ለልጅ አሳዳጊነት ከአስር አመት በፊት የቀጠሯች ሴትዮ የአሜሪካ የመኖሪያ ፈቃድ የሌላቸው እና የስራ ፈቃድ የሌላቸውና ታክስም ስላልከፈሉ ይሄ የቀረበባቸውን ክስ ምክንያት በማድረግ ነው እራሳቸውን ከእጩነት ያስወጡት። ግን በእናንተ የቀረበው ዜና ታሪክ ጋር ግን ምንም የሚገናኝ አይደለም። አመሰግናለሁ። ሰላም ጠመስል ዜዎች። ሰላም ኢትዮጵያውያን ወገኖቼ ዩቨርስ ኢትዮጵያዊ ምክር ኢትዮጵያ ላልከም ጠቅላይ ሚኒስትር አብይ አህመድ ይድረስ። ኢትዮጵያዊነት ሱስ ነው ላልከም ለአቶ ለማ መገርሳ ነው ይድረስ። ለረጅም ዘመናት በጎዳና የተለከሉ ኢትዮጵያዊን ወደ መጠለያ እየሰበሰብኩ ነው ብለህ ለነገርከው ከንቲባ ታከለ ኡማ፣ በእውነት ኢትዮጵያ ውስጥ ናያላችሁ? ወገኖቻችን በላያቸው ቤታቸው በግሬደር ይሰርፍ፣ አልሰማችሁም? አላዘዛችሁም? ወይስ ምን እየሰራችሁ ነው? ወይንስ እንደሚባለው ምክለሜን የማጣት ስራ እየሰራችሁ ነው ወይንስ ወለጋ ላይ ህዝብ ሲፈጅ የነበረው ሆኖ ግን ወደ መሀል ሀገር አመጣችሁ? ያማ ካብነ ሰዎች ለዘመናት የሚሩበት ቤትና ቦታ ያለምንም መጠለያ አፍርሳችሁ ሕጻናትን ሴቶችን፣ አዛውንቶችን በገዛ ሀገራችሁ አስበትልም ነበረ። ከውጭ ለመጡ አንድ ሺህ ስደተኞች የስራ ፈቃድ ሰጠን ብላችሁ የነገራችሁን በወገኖቻችን ላይ እንዲህ አይነት በደል መፈጸም ከፍተኛ ወንጀል ይሆናሉ። እናንተ የትላንት አለቆቻችሁ ሕወሓቶች የፈጸምትን ያለመፈጸማችሁ ምን ሁናስናለን? እንደም አፈጣጠናችሁና የፌዴራሊዝምን መግለጫችሁ ነገሮችን በቅርብ የምታደርጉ አይነት መስሎ ነው ይሰማል ኢትዮጵያ ማለት ዛሬ እየተበተለ እየተፈናቀለ ያለ ህዝብ ስለሆነ አስቁምልን ደግሞም ትችላለህ ህዝብን አታስለቅሱ በጣም ፈጠናችሁ መንግስት ከሆናችሁ አንድ አመት እንኳን አልሞላችሁም ሰላችልኝ የአሜሪካ ድምፅ ሬዲዮ የአማርኛ ክፍል መቼም የሀገራችን ነገር ስጋትም ተስፋም ያዘለጆንም እኔ በግሌ በጣም በጣም ከተስፋው ይልቅ ስጋቱ ያሳስበኝ ነው። ግን አንድ ለእናንተ ላሳስብ ወይ ደግሞ ላስታውስ የምንፈልገው ነገር አለ። የህይወት መጥፋት መፈናቀል፣ ብዙ ብዙ ነገር አለ። ብቻ ለማንኛውም ከሁለት ሳምንት ቀደም ሲል በኦሮሚያ አካባቢ በነበረው ያተረጋጋ ሁኔታ ወደ አስራ ስምንት ባንክ ተዘርፏል። አስራ ስምንት ባንክ ቀላል ነገር አይደለም። እባካችሁ የዚህ አስራ ስምንት ባንክ ዝርፊያ ሁኔታ እምን ደረሰ? እስኪ ከሙያዎቹም አኳያ እንደው የዚህ ሁኔታ ለማጣራት ሞክረው፣ እባካቸው የሚያሳስብ ነገር ነው። ዘረፋ ከዘረፋ ባልተገባ ቡድን ይህን ያህል ገንዘብ መወሰዱ የሀገር ሀብት ነው። በጣም አሳሳቢ ነገር ነው። እስኪ ከሙያቸው አኳያ እንደው ይህን ነገር ብታጣሩ እና ተካስላችሁ ብታስረዱን ደስ ይለን። አመሰግናለሁ። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። በኢሜል ነው መጠቀመው እኔ ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን ይደርሰናል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ሲድራክ ፍራንክሊን ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። ክቡራትና ክቡራን አድማጮች በመደበኛዎቹ የማሰራጫ ዘዴዎች በአጭር ሞገድና በናይልሳት ከምትከታተሉት በተጨማሪ ዝግጅታችን ፌስቡክ ላይቭ ላይን በቀጥታ እየተላለፈ ይገኛል። እንድታደምጡ እንጋብዛለን። አስተያየቶቻችሁንም ስጡ፣ ሀሳቦቻችሁን አንሸራሽሩ። ሙዚቃ እንጋብዛችሁ። አሁን የፕሮዲውሰሯ ምርጫ ነው። የጥበቡ ወርቅዬን ኢትዮጵያ ነው። አመሰግናለሁ። ቆየት ያለ ኢትዮጵያ ሙዚቃን ነው የሰማችሁት። ፕሮዲውሰሯን ብራን ኃይሉንም ለግብዣዋ እንደዚሁን እናመሰግናለን። ወደ ተከታዩ ቅንብራችን እናልፋለን። ስፖርት ይሆናል። ለዛሬ የስፖርት ዝግጅት ሰሎሞን ክፍሌ ሌላ ስራ ላይ ነው። ስለዚህ አጠር አጠር ያሉ ስፖርት ዘገባዎችን እኔ አቀርብላችኋለሁ። እንዲሁም አዲስ አበባ ላይ ግርማቸው ከበደ አለ። ኢትዮጵያዊው አትሌት ብርሃኑ ለገሰና አትሌት ሩቲ አጋ በትናንቱ ቶኪዮ ማራቶን በወንዶችና በሴቶች በሁለቱ ምድቦች ድል ተጎናጽፈዋል የሀያ አራት ዓመቱ አትሌት ብርሃኑ በሁለት ሰዓት ከአራት ደቂቃ ከአርባ ስምንት ሰከንድ በወንዶች ማራቶን አሸናፊ ሲሆን ሩቲ አጋ በበኩሏ በሁለት ሰዓት ከሀያ ደቂቃ ከአርባ ሰከንድ ለሁለተኛ ዓመት በተከታታይ መሆኑ ነው የድል አክሊል አጥልቃለች በሴቶች ማራቶን ሁለተኛና ሶስተኛ በመውጣት ከሩቲ ጋር የአሸናፊነቱን ድል የተጋሩት የቡድኗ አባል ሄለን ቶላና ሹ ሹሬ ደምሴ ናቸው። የሄለን ቶላ ሰዓት 2 ሰዓት ከ21 ደቂቃ ከ01 ሲሆን ሹሬ ደምሴ ደግሞ 2 ሰዓት ከ21 ደቂቃ ከ05 ሰከንድ ነው። ኢትዮጵያውያኑ ከዚህም ሌላ በመጀመሪያዎቹ አስር ምድቦች ሌሎች ድሎችን አግኝተዋል። ፍሎረንስ ኪፕላጋት ከኬንያ አራተኛው ወጥታለች። በዳይቱ ሂርጳ አምስተኛ እንደዚሁም አባቤል የሻነህ ስድስተኛ ወጥተው ውድድሮቻቸውን ጨርሰዋል። በሌላ የስፖርት ዜና ኢትዮጵያዊው አትሌት ዮሚ ቀጀልቻ በትናንትናው ይቅርታ፣ ዮሚፍ ቀጀልቻ በትናንትናው ዕለት በቤት ውስጥ የአንድ ማይል ሩጫ ውድድር አዲስ ሬከርድ አስመዝግቧል። ዮሚፍ በሦስት ደቂቃ ከአርባ አንድ ሰከንድ ከዜሮ አንድ ማይክሮ ሰከንድ በማስመዝገብ ነው ላለፉት ሀያ ዓመታት በሞሮኮዊው አትሌት ሂሻም ኢል ጉሮጂ ተይዞ የነበረውን ሬከርድ የሰበረው። ባለፈው ሳምንት በተስተካካይ ጨዋታ መቀሌ ሰባ እንደርታ ጅማ አባጅፋርን ካሸነፈ በኋላ እንደርቴስ ይቅርታ፣ እንደገና አነበዋለሁኝ። ባለፈው ሳምንት በተስተካካይ ጨዋታ መቀሌ ሰባ እንደርታ ጅማ አባጅፋርን ካሸነፈ በኋላ የኢትዮጵያ ፕሪምየር ሊግ የመጀመሪያ ዙር ተጠናቋል። በሊጉ የመጀመሪያ ዙር መቀሌ ሰባ እንደርታ በነጥብ ብዛት ክብረ ወሰን ሲያስመዘግብ፣ ቅዱስ ጊዮርጊስ ጠንካራ የተከላካይ መስመር እንዳለው አስመስክሯል። ግርማቸው ከበደ ቁጥሮችና እውነታዎችን ተመልክቶ የሊጉን የመጀመሪያ ዙር የዳሰሰበትን ዘገባ አጠናቅሯል። በፕሪምየር ሊጉ ከ15 ጨዋታዎች በኋላ ብዙ ጨዋታዎችን ያሸነፈው በርካታ ጎሎችን ያስቆጠረው እና ጥቂት ጨዋታዎችን አቻ ያወጣው የደረጃ ሰንጠረዥን እየመራ የሚገኘው መቀለ ሰባ እንደርታ ነው። መቀለ ከ15ቱ ጨዋታዎች 11ን አሸንፎ በሁለቱ አቻ ተለያይቷል። ያስቆጠራቸው ጎሎች ደግሞ 23 ናቸው። መቀለ በመጀመሪያው ዙር የሰበሰበው 35 ነጥብ በኢትዮጵያ ፕሪሚየር ሊግ 16 ቡድኖች መሳተፍ ከጀመሩ ካለፉት አራት ዓመታት ወዲህ በመጀመሪያ ዙር የተመዘገበ ከፍተኛ ነጥብ ነው። በኢትዮጵያ ፕሪምየር ሊግ በ30 ነጥብ የውድድር ዘመኑን አጋማሽ ሁለተኛ ሆኖ የጨረሰው ሲዳማ ቡና ደግሞ ዘንድሮ በሊጉ የተሸነፈው አንድ ጨዋታ ብቻ ነው። ይህም በሊጉ ጥቂት ጨዋታዎችን የተሸነፈ ቡድን ያደርገዋል። ያስቆጠራቸው 23 ጎሎች ደግሞ ከመቀለ 70 እንደርታ ጋር እኩል ያደርጉታል። በ26 ነጥብ ሶስተኛ ደረጃ ላይ የሚገኘው ቅዱስ ጊዮርጊስ ደግሞ የፕሪሚየር ሊጉ ጠንካራ የተከላካይ መስመር ያለው ቡድን ነው። ግብ ጠባቂው ፓትሪክ ማታሲን አልፈው መረብ ላይ ያረፉት ኳሶች ብዛት ሰባት ብቻ ናቸው። በመጀመሪያው ዙር በርካታ ጎሎች የተቆጠሩበት ደግሞ መከላከያ ላይ ነው። ወጥ የሆነ ብቃት ማሳየት የተሳነው መከላከያ 27 ጎሎችን አስተናግዷል። የአንድ ጨዋታ አዝናኝነት በሚቆጠሩ ጎሎች ብዛት የሚለካ ከሆነ መከላከያ የተሳተፈባቸው ጨዋታዎች እጅግ አዝናኝ ናቸው። በጎል የተንበሸበሹ ናቸውና በመከላከያ 15 ጨዋታዎች 46 ጎሎች ተቆጥረዋል። ተመልካች በመከላከያ ጨዋታ በአማካይ ቢያንስ ሶስት ጎሎች ይመለከታል። በተቃራኒው ጎሎች የሚናፍቁት ደግሞ በወልዋሎ አዲግራት ዩኒቨርሲቲ ጨዋታዎች ነው። በወልዋሎ 15 ጨዋታዎች የታዩት 15 ጎሎች ብቻ ናቸው። በጨዋታ አንድ ጎል ብቻ ማለት ነው። በደረጃ ሰንጠረዡ ግርጌ ላይ የሚገኘው ደደቢት ደግሞ በሶስት ጎሎች የሊጉ ዝቅተኛ ጎል አስቆጣሪ ነው። ዘንድሮ በፕሪምየር ሊጉ የመጀመሪያ ዙር 120 ጨዋታዎች 227 ጎሎች ተቆጥረዋል እነዚህ ጎሎች የተቆጠሩት ደግሞ በ86 ተጫዋቾች ነው የመቀለ 70 እንደርታው አማኑኤል ገብረ ሚካኤል ና የመከላከያው ምን ይሉ ወንድሙ እያንዳንዳቸው 11 ኳሶችን ከመረብ ጋር አገናኝተዋል ሰባት ክለቦች ደግሞ የውድድር ዘመኑ ከተጀመረ በኋላ አሰልጣኞቻቸውን አሰናብተዋል ወላይታ ድቻ፣ ስሁል ሽረ፣ ወልዋሎ አዲግራት ዩኒቨርሲቲ፣ ድሬዳዋ ከተማ፣ ደደቢት እና ደቡብ ፖሊስ እንዲሁም ኢትዮጵያ ቡና ያሰናበቱት ክለቦች ናቸው። ዘላለም ሽፈራው፣ ዮሐንስ ሳሌ፣ ጸጋይ ኪዳነ ማርያም እንዲሁም ጊዴ ጎሜስ የስንብት እጣው ከደረሰባቸው አሰልጣኞች መካከል ይገኙበታል። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር በሳምንቱ መጨረሻ ይጀመራል ተብሎ ይጠበቃል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ አመሰግናለሁ ግርማቸው ከበደን ለዘገባዎቹ። ወደ ተከታዩ ዜና እናልፋለን። ኤርትራዊው አትሌት ምርሃዊ ቅዱስ ቱር ደ ሩዋንዳ ዓለም አቀፍ የብስክሌት እሽቅድምድም አሸናፊ ሆኗል። ውድድሩ የተጠናቀቀው ትናንት ዋና ከተማይቱ ኪጋሌ ስታዲየም ላይ ነው። ከ 2 ያ አምስት ሀገሮች የተገናኙ 7 ምንት ብስክሌተኞች በስምንት ዙሮች ያካሄዷቸው ፉክክሮች ዘጠኝ መቶ 1 ዘጠኝ ነጥብ ኪሎ ሜትሮችን የሸፈነ ነው። ለካዛክስታን አስታና ፕሮ ቡድን የተሰልለፈው አሸናፊው መርአዊ ቅዱስ 24 ሰዓት ከ12 ደቂቃ ከ37 ሰከንድ የሚሆን ጊዜ ሸፍኗል። ለፈረንሳይ ዳይሬክት ኢነርጂ የተፎካከረው ኤስቶኒያዊው ሬይን ተራራጌ ሁለተኛ ሆኗል። ውድድሮቹ የተጀመሩት የካቲት 17 ነበረ። የምሽቱ የስፖርት ዘገባ ባጭሩ የነካካቸው ርዕሶች እነዚህ ናቸው። ሰሎሞን አንተንና ግርማቸውን ለስፖርት ዝግጅቱ እናመሰግናለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን ውይይት በኢትዮጵያ የወቅቱ ፖለቲካ ላይ የሐሳብ ልውውጥ ለኢትዮጵያ ዲሞክራሲያዊ ሽግግር በሚል ጭብጥ ለሁለት ቀናት የዘለቀ ጉባኤ በወሎ ዩኒቨርሲቲ የልጅ ኢያሱ የሰላም የዲሞክራሲና የልማት ኢንስቲትዩት ተዘጋጅቶ ተካሂዷል። መስፍን አራጌ ከደሴ ዝርዝሩን ይዟል። ኢትዮጵያ እንደ ሀገር የምትወደስባቸው እንደ ተምሳሌት የምትነሳባቸው ጠንካራ ስልጣኔ አሻራ፣ የጀግንነት ማህተም፣ የእምነት መሰረት አሏት። ይህ ዓለምን ያስደመመ አኩሪ ማንነት ግን በቁርሾ ፖለቲካ እየታመሰ ዘመናትን ተሻግሯል። ገደሉን የሚያገናኝ ድልድይ ከመዘርጋት ይልቅ ሌላ ጥልቅ ሸለቆ በመቆፈር ተጠላልፎ የመውደቅ አባዜ ውስጥ ኖረናል። አሁንም የቁርሾ ፖለቲካ እዚያም እዚህም የሰላም እጦት፣ የግጭት መንስኤ፣ የጥላቻ መነሻ እየሆነ ነው ይላሉ ምሁራንና ፖለቲከኞች። ለዩኒቨርሲቲ ፒዲኤን ከተባለ ግብረሰናይ ድርጅት ጋር በመተባበር ባዘጋጀው ኮንፈረንስ ላይ የተገኙት የአማራ ክልል በይነ መንግስታት ቢሮ ኃላፊ አቶ ዮሐንስ በዋ ያለው ይህን ይላሉ። ሲወርድ ሲዋረድ ይሄ የሻጥሩ ፖለቲካ በታሪካችን ላይ ጠባሳ እየጣለ መጥቷል። ከእንደዚህ አይነት ውስብስብ የሆነ የተንኮል ፖለቲካ ለመውጣት በምናደርገው ሂደት ውስጥ ታሪካችን ላይ መጥፎ አሻራ ጥሏል ተብሎ ሊታይ የሚችል ይመስለኛል። የንጉስ ሚካኤል አራተኛ ዘር እንደሆኑ የሚናገሩት የኢትዮጵያና የኢጋድ አባል ሀገራት የነጋዴ ሴቶች ማህበራት ፕሬዚዳንት ወይዘሮ እንግዳዬ ሸቴ አቤቶ እያሱን ጨምሮ ወላጅ አባታቸው የቁርሾ ፖለቲካ ሰለባ መሆናቸውን ያምናሉ። በተለይ አቤቶ እያሱ በወቅቱ ያራመዱትን የአንድነት መርህ የተዛባ ትርጓሚ በማቀበል ለስልጣናቸው በጊዜ መውደቅ፣ ለህይወታቸውም በማለዳው መቀጠፍ ምክንያት የሆነው ይህ የቁርሾ ፖለቲካ እንደሆነ ያስረዳሉ። ልጅ እያሱ የዘር ሀረግ የማይገድባቸው ከብዙዎቹ ጋር በትውልድ የተቀላቀሉ ናቸው። ከአፋሩ ሄደው ተቀላቅለዋል። ከሀረሪው ሄደው ተቀላቅለዋል። ከሶማሌው ሄደው ተቀላቅለዋል። ከኦሮሞ ሄደው ተቀላቅለዋል። ከአማራዎችም ወልደዋል። በዚህ ባጭር ጊዜ ውስጥ ግን ባጭር ዘመነ መንግስታቸው ጥሩ ነገሮችን አድርገዋል። ነገር ግን በጣም ጥቃት ደርሶባቸዋል። ታስረዋል። በጣም ተንገላተዋል። በጣም እነሆ ዘመናትን የተሻገረው የቁርሾ ፖለቲካ ዛሬም መልክና ይዞታውን ቀይሮ አገራችንን ስጋ ሰዓት ውስጥ ጥሏታል። የሻቅር ፖለቲካው እንደቀጠለ ነው። በለውጥ ፈላጊው ህብረተሰብ እና ለውጥን በሚመሩ በሌላ አንጻር ደግሞ ለውጡን በሚቃወሙ ወይም ደግሞ ጥቅማችን ተነክቷል በሚሉ ኃይሎች መካከል በሚደረገው ፍትጊያ ዘራፊዎች እና ህዝቡን ሲያሰቃዩ የነበሩ ሰብአዊ መብት ሲገፉ የነበሩ ኃይሎች የሻጥር ፖለቲካ እንደሚሰሩ ይታወቃል የሻጥር ፖለቲካቸውም ደግሞ ትልቅ የፖለቲካ ቁማርና ንግድ ነው ህብረተሰቡን ወደፊት በመማገድ የራሳቸውን ጥቅም ማስከበር ነው በሀገሪቱም በተለያየ አካባቢ የሚታየው የሰላም መደፍረስ የህዝብ መፈናቀል እና አንዳንድ የጸጥታ መናገር ቶችን ስናይ ከበስተጀርባ የሻጥር ፖለቲካውን የሚያሾሩ ኃይሎች እንዳሉበት ጥያቄ ውስጥ ሊገባም ይችል አይደለም ሰላም በሌለበት ልማት ልማት በሌለበት አንድነት አንድነት በሌለበት ህልውና አይኖርም ቢኖርም አያስተማምንም እንደ ብዙዎቹ ድብቅ አላማ አንግበው አንድነታችንን ለሚሸረሽሩ አካላት መሳሪያ መሆን እንደሌለብን ወይዘሮ እንግዳ እያሳስባሉ በአሁን ሰዓት የኢጋድ ፕሬዚዳንት ብሆንም እንደ ልቤ ብዙ ስራ መስራት አልቻልኩም ሰላሙ ስለሌለ ሱዳን ላይ ችግር አለ። ደቡብ ሱዳንም ሰሜን ሱዳን የተለያዩ አካባቢ ላይ ያሉ ችግሮች ፍንትው እያሉ እየወጡ ነው። የዚህ ሁሉ በርደን የዚህ ሁሉ ተሸካሚ የሆነችው ሀገሬ ደግሞ በጎጥ በሃይማኖት በጎሰኝነት የማይገባንን የመበታተን ይላማ ይዘው ያሉ በተለይ ደግሞ እነማን ናቸው ብለን ቆም ብለን በእድሜ በጸል ያለ ሰዎች ገንዘብ እየሰጡ እነማን ናቸው? ሊያጫርሱን የሚሞክሩት እነማን ናቸው? ፍቅራችን ውስጥ ሰላማችን ውስጥ ገብተው የሚበጠብጡት የሚለውንም ጭምር ለወጣቶቻችን ማስተማር አለብን። ገንዘብ ሰላምን አይገዛው። ገንዘብ ሀገርን አይገዛው። ገንዘብ ታሪክን አይገዛው። ገንዘብ መከልከያ ወረቀት ነው። እኛ የፈጠር ነው እሱኛን አልፈጠረ። በተለይ ታላቋን ኢትዮጵያን በትንሽ አስተሳሰብ የሚመዝኑ የመንደር ፖለቲከኞች ከድርጊታቸው መታቀብ እንዳለባቸው ህዝቡም በንቃት ሊታገላቸው እንደሚገባ የሚጠቅሙት ደግሞ አቶ ዮሐንስ ናቸው። የመንደር ፖለቲካን የሚያነሱ አካሎች ብዙ የሚጠቅሙ አይደሉ። ማንኛውም ኢትዮጵያዊ በማንነቱ መከበር አለበት። በኢትዮጵያዊነቱ ደግሞ መኩራት አለበት። አንድ አለን የምንላት ሀገር ኢትዮጵያ ስለሆነች ሁላችንም በጋራ ልንጠብቃት ይገባል የሚል አስተሳሰብ አለ። በኢትዮጵያ ታሪክ ደግሞ አንድ ህዝብ እና ሌላ ህዝብ ተጋጭቶ ተጣልቶ በዘር ተጨፋጭ የሚያውቁበት ነገር የለም። ሁሉም ለአንዲት ወላዲት ኢትዮጵያ ሲታገሉ አብረው ሲቀበሩ አብረው ሲቆስሉ የነበሩ ሕብረተሰቦች ናቸው። ስለዚህ አንዱን በሌላው ላይ በሚያነሳሱ ላይ ሁሉም ሊዘምቱበት ነው የሚገባው እንጂ መንደረኛን ተከትሎ ሕብረተሰቡ ሊሰለፍ አይገባም። ለውጡንና አገሩን መጠበቅ አለበት። አንድ አንደበተርቷ የጥበብ ባለሙያዋ የህግ ምሁሯ የዘርፈ ብዙ ዕውቀት ባለቤቷ የብሔራዊ እርቅ ኮሚሽን ምክትል ኮሚሽነሯ ሎሬት የትነበርሽ ንጉሴ በኮንፈረንሱ ላይ ከተገኙት ታዋቂ ሰዎች አንዷ ነች። የትነበርሽ ታሪክን ልንማርበት እንጂ ልንኖርበት የተሰጠን አይደለም ትላለች። ታሪክ ለእኔ ልንሰምጥበት የምንችለውን ጥልቀት ወይም ልንመጥቅበት የምንችለውን ከፍታ የሚያሳየን መነጽር። ስለዚህ ታሪክ ሲጻፍ ወይም ታሪክ ላይ ተመስርተን የዛሬ ኑሯችን ወይም የዛሬ መመሪያችን አድርገን ልንሄድበት አይደለም። ምን ያህል ጥልቀት ዝቅ ማለት እንደምንችልና ምን ያህል ደግሞ ከፍ ማለት እንደምንችል የምናይበት መነፅራችን፣ የማያችን መነፅር ወደ ትክክለኛው መንገድ እንዲያምራን። ትናንት ይግባን፣ ዛሬ ይገባን፣ ነገ ያግባን። ይህት ነበርሽ መልእክት ነው። ትናንት በደንብ ሊገባን ይገባል፣ ከነ ግሳንግሱ ዊ ሹድ እንደርስታንድ የስተርዴ ዛሬ ይገባል፣ ዊክሌም ቱዴ ዛሬ ይገባናል በቃ ነገ ደግሞ የአግባን ዊ ሀቭ ቱ ቢ ሪስፖንስብል ስለ ነገ ሊያገባን ይገባል። እኔ የምሰራው ነገር እኔ ከሞትኩ ሰርዶ አይብቀል በሚል አግባብ አይደለም። ትናንት ተጀምሮ ዛሬ በሚጠናቀቀው አገር አቀፍ ኮንፈረንስ ከስምንት ያላነሱ ጥናታዊ ጽሁፎች ይቀርባሉ። ከ15 ዩኒቨርሲቲዎች የተውጣጡ ምሁራን የፌዴራል መስሪያ ቤቶችን የማህበረትንና በጎ አድራጎት ተቋማትን የወከሉ ከፍተኛ አመራሮች እንዲሁም ታዋቂ የኪነ ጥበብ ሰዎች በኮንፈረንሱ ላይ ተሳትፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን ለዘገባው። አሁን ተከታዩ ዝግጅት ጤና ይሆናል። አዘጋጅና አቅራቢ ሰሎሞን አባተ። ስደተኞችና ፍልሰተኞች የየሀገራቸውን ነባርና ተላላፊ በሽታዎች ወደ አውሮፓ እየያዙ ገብተው ያዛምታሉ የሚለው ጉንጉምታ የተሳሳተና እውነትነት የሌለው ነው ሲል የዓለም የጤና ድርጅት ባወጣው ሪፖርት ተሟግተዋል። ድርጅቱ እንዲህ አይነት ሪፖርት ሲያወጣ የመጀመሪያው መሆኑን ሌሳ ሽላይን ከጠቅላይ ጽህፈት ቤቱ ጀኔቫ ዘግባለች። በአውሮፓ 53 ሀገሮች ውስጥ ከሚኖር ወደ አንድ ቢሊየን የሚጠጋ ህዝብ አስር ከመቶ የሚሆኑትን ስደተኞችና ፍልሰተኞችን ጤና ናሙናዎች በወሰደውና በፈተሸው ጥናት ሪፖርት ውስጥ ደብሊው ኤችኦ ከ13 ሺህ በላይ የማስረጃ ሰነዶችን አካቷል። የስደተኞችና ፍልሰተኞች ጤና በአጠቃላይ በጥሩ ሁኔታ ላይ የሚገኝ ቢሆንም በሚጋፈጡት የኑሮ መጎሳቆል ምክንያት በጉዞ ወቅትና በአስተናጋጅ ሀገሮች ውስጥም ሆነው ለተለያዩ ህመሞችና በሽታዎች ሊጋለጡ እንደሚችሉ ቅኝቱ አመልክቷል። በአጠቃላይ ሰፍኖ ከቆየው ግንዛቤ ወይም ጥርጣሬ ጋር በሚጋጭ ሁኔታ ግን ስደተኞችና ፍልሰተኞች ተላላፊ በሽታዎችን ወደ አስተናጋጅ ህዝቦች የማዛመታቸው ስጋት እጅግ አነስተኛ መሆኑን ሪፖርቱ ይናገራል። ይልቅ መፈናቀል በራሱ ስደተኞችንና ፍልሰተኞችን የተላላፊ በሽታዎች ተጋላጭ ያደርጋቸዋል ሲሉ የዓለሙ የጤና ድርጅት የአውሮፓ ዳይሬክተር ዣዣና ጃከብ ለቪኦኤ ገልጸዋል። ወደ አውሮፓ የሚመጡ ስደተኞችና ፍልሰተኞች ማንኛውንም የነበሩበትን አካባቢ ነባር በሽታ አያመጡም። ማንኛውንም ነባር ተላላፊ በሽታ ሊያዙ የሚችሉት አውሮፓ ውስጥ አበርትቶ ስር በሰደዱ በሽታዎች ነው። ለእነዚህ በሽታዎች ደግሞ በጣም በጥሩ ሁኔታ የተደራጀ የመቆጣጠሪያና የመከላከያ መርሃ ግብሮች አሉን። ይህ ደግሞ ለቲቢም ለኤች አይ ቪ ኤድዝም ይሰራል። አውሮፓ በተለይ ደግሞ ምስራቃዊ ክፍሉ የዓለም የጤና ድርጅት ከሚንቀሳቀስባቸው ስድስት አካባቢዎች ኤች አይ ቪ ተስፋፍቶና ስርጭቱም እየጨመረ የሚገኝበት ብቸኛ ክልል እንደሆነ በሪፖርቱ ተጠቁመዋል። እንዲያውም እጅግ የበዛ ቁጥር ያለው ስደተኛና ፍልሰተኛ ለኤች አይ ቪ የሚጋለጠው አውሮፓ ከደረሰ በኋላ መሆኑን ጃካብ አስገንዝበዋል። ተላላፊ ያልሆኑ ስር ሰደድ በሽታዎችንም በተመለከተ ብዙዎቹ ፍልሰተኞችና ስደተኞች የሚገኙበት ሁኔታ ከነባሩ የአውሮፓ ኅብረተሰብ በእጅጉ የተሻለ ቢሆንም አውሮፓ ውስጥ እየቆዩ በሄዱ መጠን ግን በኑሯቸው ሁኔታ አለመስተካከል ምክንያት ለልብና የደም ዝውውር ስርዓት መቃወስ፣ ለአንጎል ውስጥ ደም መፍሰስና ካንሰርን ለመሳሰሉ በሽታዎች የመጋለጣቸው ሁኔታ እየጨመረ እንደሚሄድ ሪፖርቱ አስታውቋል። ፍልሰተኞችና ስደተኞች በመደበትና በቀልብ መነጠቅ ዐይነት የጤና ሁከቶች የመሰቃየታቸው መጠን ከነባር ነዋሪዎች በእጅጉ እንደሚያይል፣ ተንከባካቢና ጠባቂ አብሯቸው የሌለ ሕፃናትና ታዳጊዎች ለወሲብ ብዝበዛና ጥቃት ለተስፋፋ መደበትና ከጉዳት በኋላ ለሚያጋጥም የሥነ ልቦና ቀውስ የተጋለጡ መሆናቸውንም ሪፖርቱ ጠቁመዋል። የዓለም የጤና ድርጅት ባቀረበው ምክር አዘል ሐሳብ የአውሮፓ ሀገሮች ጥራት ያለውና ለአቅም ተመጣጣኝ የሆነ የጤና ጥበቃ አገልግሎት የሚገኙበትን የመኖሪያ ፍቃድና ሕጋዊነት ሁኔታ ግምት ውስጥ ሳያስገቡ ለስደተኞችና ፍልሰተኞች እንዲያቀርቡላቸው አሳስበዋል። አጠቃላይ የጤና ጥበቃ ሽፋን መስጠት ለፍልሰተኞችና ለስደተኞቹም ለአስተናጋጆቹም ሕዝቦች ደህንነት መሻሻልና መጠበቅ እጅግ አስፈላጊ ነው ሲል የመንግስታቱ ድርጅት የዓለም የጤና መርሃግብር መክሯል። እናመሰግናለን ሶሎሞን። አሁን ከመሸ ስቱዲዮ ከገባን ያገኘነውን ዜና እናካፍል ለአድማጮቻችን። የኢትዮጵያ የደቡብ ሱዳንና የኤርትራ መሪዎች በቀጠናዊና ዓለም አቀፋዊ ጉዳዮች ላይ የጋራ ትብብር እንደተፈራረሙ የኢትዮጵያ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትር አብይ አህመድ፣ የኤርትራው ፕሬዚደንት ኢሳያስ አፈወርቂ እና ፕሬዚደንት ሳልቫኪር ማያርዴት ናቸው በዛሬው ዕለት ጁባ ላይ በጋራ ስራ ላይ በሚያውሏቸው ፕሮጀክት ቶች ዙሪያ ስምምነት የተፈራረሙት። ስምምነት የተደረሰባቸው ፕሮጀክቶች የቀጠናውን የኢኮኖሚ ትስስር ለማፋጠን እንደሚረዱ ተጠቅሷል። የኢትዮጵያና የኬንያ መሪዎች ትናንትና ከኤርትራ ጋር ተመሳሳይ ውይይት ማድረጋቸው የሚዘነጋ አይደለም። አመሰግናለሁ ቆንጂት። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። አጠር አጠር ያሉ መረጃዎችን እናካፍላችሁ። የዛሬን የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሪ ተመን መሠረት አንድ የዩናይትድ ስቴትስ ዶላር 28 ብር ከ33 ሳንቲም ነው እየተመነዘረ ያለው። የባንክ የመሸጫ ዋጋ 28 ብር ከ90 ሳንቲም ነው። አንድ ዩሮ 32 ብር ከ20 ሳንቲም፣ አንድ የእንግሊዝ ፓውንድ 35 ብር ከ72 ሳንቲም ናቸው። የመግዣ ዋጋዎች ናቸው እነዚህ። የባንክ www ኤንቢ ጂኦቪ ኢቲ ላይ 15 ምንዛሪዎችን የያዘ ዝርዝር ሰፍሯል። ነገ ማክሰኞ የካቲት 26 2011 ዓ ም አዲስ አበባ ከፊል ደመናማ እንደምትሆን ከኢትዮጵያ ሚቴዎሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ዝናብ ሳይኖራት አይቀርም። አዲስ አበባ ነገ ከፍተኛ ሙቀቷ 27፣ ዝቅተኛው 14 ዲግሪ ሴልሽየስ ይሆናል። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ኢትዮሜት ጂኦቪ ኢቲ ላይ ከ23 የተለያዩ አካባቢዎች ከ23 አይደለም እንደውም ከ33 ይመስለኛል። አዎ ከ33 የተለያዩ አካባቢዎች እና ጣቢያዎች የተሰበሰቡ መረጃዎች እና የ3 ቀናት ትንበያዎችን ይዟል። ተከታተሉት፣ ተመልከቱት። ዕለቱን በታሪክ ውስጥ ስንመለከት የዩናይትድ ስቴትስ መንግስት ህገ መንግስታዊ ስርዓት ሆኖ መስራት የጀመረው ወይም አሁን ያለው ህገ መንግስት ወደ ተግባር የገባው ዛሬ የዛሬ 230 ዓመት ነበር በ1781 ዓመተ ምህረት ማለት ነው በኢትዮጵያ አቆጣጠር። የዩናይትድ ስቴትስ አስራ ስድስተኛ ፕሬዚደንት ቃለ መሐላ ፈጽሞ ስራ የጀመሩት አብርሃም ሊንከን ማለት ነው ዛሬ የዛሬ 158 ዓመት ነበር። ባርነትን ከአሜሪካ ምድር ተዋግተው ያሸነፉ መሪ ናቸው። ፍራንክሊን ዴላኖ ሩዝቬልትም ቃለ መሐላ ፈጽመው ዋይት ሃውስ የገቡት ዛሬ የዛሬ 81 ዓመት ነበረ። የኖቤል ሽልማት አሸናፊው ኤርነስት ሄሚንግዌይ ኦልድ ማን ኤንድ ዘ ሲ የሚባለውን ሽማግሌውና ባህሩ የሚባለውን እጅግ የታወቀ በብዙ የተወደደ ጽሁፉን ያጠናቀቀው በዛሬው ዕለት ነበር። እናመሰግናለን ሶሎሞን። የተከበራችሁ አድማጮች፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጆ ይታየና እኔም ሶሎሞን አባትንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። በነገው ዕለት እንገናኛለን። ጤና ይስጥልን።